በኢትዮ ጅቡቲ መስመር ከሚመላለሱ የከባድ መኪና አሽከርካሪዎች የተናገሯቸውን ድምጾች እናስቀድም። በመንገድ ላይ የሚገጥሟቸውን ፈተናዎች ከተናገሩበት ሀሳብ ነበር፣ እነሆን እንስማው። ለምሳሌ በቅርብ ቀን ሁለት ሾፌሮች፣ አንድ ረዳት የተሴ ልጆች፣ ከዛ እንደገና ደግሞ ሲያልፍ አንድ ከጎጃ የሚመጣ ወንድማችን ወድ አሽከርካሪ፣ ሌላ ደግሞ ኮንቴነር የሚጭን መኪና የሚነዳ ካሚያ ሾፌር ሚሊ የሚኖር አንድ በብሔሩ ትግሬ የሆነ እነዚህ በአጠቃላይ ገንዘብ ከሰጡም በኋላ ነው የተገደሉ። ቀደም ብዬ እንዳስተዋወቅኩት በኢትዮ ጅቡቲ መስመር ከሚመላለሱ የከባድ መኪና አሽከርካሪዎች አንዱ ለአሜሪካ ድምፅ የተናገሩትን አስተያየት ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ዘገባዎችና ወቅታዊ ቅንብሮችን ይዘናል። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ኦድሬስ ሪገስ ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አስተናጋጃችሁ አሉላ ከበደ ነኝ። በቅድሚያ ግን የሰዓቱን ያለም ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከምሽቱ ዋና ዋና ዜናዎች መካከል በሱዳን፣ ሃይቲ፣ ቡርኪና ፋሶ እና ማሊ የረሃብ አደጋ ሊያጋጥም እንደሚችል ተመድ አስጠነቀቀ። የቱርክ ፕሬዚደንት ኤርዶዋን በድጋሚ ምርጫ አሸነፉ። ሩሲያ ዩክሬንን በሚሳኤል እና በድሮኖች አጠቃች። የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን እየተካሄደ ባለው ጦርነት እንዲሁም ሀይቲ ቡርኪና ፋሶ ና ማሊ በሰዎችና ሸቀጦች እንቅስቃሴ ላይ በጣሉት ገደብ ምክንያት በርካቶች ለረሃብ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። የአሶሴትድ ፕሬስን ዘገባ ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት ተቋም የሆኑት የአለም ምግብ ድርጅትና የአለም ምግብና እርሻ ድርጅት ወይም ፋኦ በጋራ ባወጡት ሪፖርት በዓለም ዙሪያ ከምግብ አቅርቦት ጋር የተያያዙ አፋጣኝ እርዳታ የሚሹ አደጋዎች እየጨመሩ መሆኑን አስታውቀዋል። በተለይም በሱዳን እየተካሄደ ባለው ጦርነትና ሀይቲ፣ ቡርኪና ፋሶና ማሊ በሰዎችና በሸቀጦች ላይ በጣሉት የእንቅስቃሴ ገደብ ምክንያት የረሃብ አደጋ እየጨመረ መምጣቱን ተቋማቱ አመልክተዋል። እነዚህ አራት ሀገራት የተባበሩት መንግስታት ድርጅት ለረሃብ መጋለጣቸውን ወይም ማህበ በረሰባቸው አስከፊ ወደ ሆነ ሁኔታ እየገቡ መሆናቸውን ለይቶ ከዚህ ቀደም በከፍተኛ ማስጠንቀቂያ ደረጃ ላይ ያስቀመጣቸውን አፍጋኒስታን፣ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመንን ተቀላቅለዋል። የመንግስታቱ ድርጅት ተቋማቱ በሪፖርታቸው በከፍተኛ ደረጃ አሳሳቢ ሁኔታ ላይ ይገኛሉ ካሏቸው ዘጠኝ ሀገራት በተጨማሪ ሌሎች ሀያ ሁለት ሀገራትም ለከፍተኛ የምግብ ዋስትና እጦት በመጋለጣቸው አስጊ ናቸው ሲሉ ለይተው አስቀምጠዋቸዋል። የሰዎችን ሕይወትና እየጠፋ ያለውን የስራ እድል ለማዳንም አስቸኳይ ትኩረት ሊሰጠው እንደሚገባ ጠይቀዋል። ዓለም አቀፍ የምግብ ዋስትናን ማረጋገጥና ማንም ወደ ኋላ እንደማይቀር ማረጋገጥ ከፈለግን አሁን የተደቀነብንን አደጋ በተለመደው መንገድ ማስተናገድ ከዚህ በኋላ አማራጭ አይሆንም ያሉት የዓለም ምግብና እርሻ ድርጅት ዋና ጸሐፊ ኩዶንዙ ሰዎችን ከረሃብ አፋፍ ለመመለስ ሕይወታቸውን መልሰው እንዲገነቡ ለመርዳትና ለምግብ ዋስትና ማጣት የሚዳርጉ መንስኤዎችን በዘላቂነት ለመፍታት በግብርናው ዘርፍ አፋጣኝ እርምጃ እንዲወሰድ ጠይቀዋል። የመንግስታቱ ድርጅት ሪፖርት በሱዳን ያለው ግጭት ወደ ጎረቤት ሀገሮችም ሊሻገር ይችላል የሚለው ስጋት በአካባቢው ባሉ ድሃ ሀገራት የኢኮኖሚው ቀውስ ሊያባብስ እንደሚችል ያስታወቀ ሲሆን እንደ አውሮፓን አቆጣጠር በ2023 ሊደርስ ይችላል ተብሎ የሚጠበቀው ኤሊኖ የተሰኘው የአየር ንብረት መዛባት ተጋላጭ በሆኑ ሀገራት የተጋነኑ የአየር ንብረት ሁኔታዎችን ሊያስከትል ይችላል የሚል ፍራቻም እንዳለ አመልክቷል። በድንገተኛ ጉብኝት ኬንያ የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በተባበሩት መንግስታት ድርጅት አደራዳሪነት ከሩሲያ ጋር የተያያዘው የጥቁር ባህር የእህል ስምምነት አንዳንድ ክፍሎች እስካልተፈጸሙ ድረስ ስምምነቱ ካሁን በኋላ ተግባራዊ አይሆንም ሲሉ ዛሬ ሰኞ ተናገሩ። አንድ የተባበሩት መንግስታት ድርጅት ባለስልጣን ለሮይተርስ እንደተናገሩት ዓለም አቀፉ አካል ከአፍሪካ ኤክስፖርት ኢምፖርት ባንክ ጋር ሩሲያ ወደ አፍሪካ የምትልከውን እህልና የማዳበሪያ ግብኝቶችን ለማስኬድ የሚያስችል መድረክ ላይ እየሰራን ነው ሲሉ መናገራቸውን ሮይተርስ ዘግበዋል። የናይጄሪያ ፕሬዝደንት ሆነው የተመረጡት ቦላ ቲኒቡ የቀድሞውን ፕሬዝደንት መሐመድ ቡሃሪን በመተካት ዛሬ ሰኞ ቃለ መሐላ ፈጸሙ። ቲኒቡ ባደረጉት የመክፈቻ ንግግራቸው ሀገሪቱን ከሽብርና ከማንኛውም አይነት ወንጀል ለመከላከል ቃል ገብተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በተጨናነቀ ጀልባ ላይ የነበሩ 600 ፍልሰተኞችን እርዳታ ሰጪ መርከቦች ጣሊያን ሲሲሊ አቅራቢያ ደርሰው አትርፈዋቸዋል። በሮይተርስ የተጠናቀረውን አጭር ዘገባ ቆንጂት ታየ ታቀርበዋለች። ድንበር የለሽ ሐኪሞች ቡድን በትዊተር ገጹ ባወጣው መግለጫ እንዳስታወቀው ባህሩ ላይ የተሰማራው መርከቡ ወደ 600 የሚጠጉትን ፍልሰተኞች ከመጠን በላይ አሳፍሮ ባደገኛ ሁኔታ ሲያጓጉዟቸው ከነበረው ጀልባ ላይ ያተረፋቸው ባለፈው ቅዳሜ ነው። የጂኦ ባሬንት መርከበኞች ፍልሰተኞቹ ተጨናንቀው ይጓዙበት ወደ ነበረው ጀልባ ያመሩት ከጀልባዋ የድረሱልን ጥሪ ከደረሳቸው በኋላ ነው። ፈልጎ አዳኙ መርከብ ፍልሰተኞቹን በጣሊያን መንግስት መመሪያ መሰረት ባሪ ወደምትባለው የደቡባዊ ጣሊያን ወደብ ይዞ መጓዙን አስታውቋል። ወደቡ ጋር ለመድረስ ወደ አርባ ሰዓታት ያህል እንደሚወስድም ነው ድንበር የለሽ ሐኪሞች የገለጸው። በህገወጥ ፍልሰት ላይ ጥብቅ ፖሊሲ የሚከተለው በጠቅላይ ሚኒስትር ጆርጂያ ሜሎኒ የሚመራው የጣሊያን መንግስት ለአደጋ ተጋልጠው የሚደረስላቸውን ፍልሰተኞች ከተገኙበት ስፍራ ርቆ ወደሚገኝ ወደብ ተወስደው እንዲወርዱ የሚያደርገው ሆን ብሎ ነው፣ በማለት ግብረሰናይ ድርጅቶችና ሌሎችም መንግስታዊ ያልሆኑ ተቋማት ይነቅፋሉ። በዩክሬን የካርኪቭ ግዛት አገር ገዢ ሩሲያ ዛሬ ሰኞ ባደረሰችው ጥቃት ሁለት ህጻናትና ነፍሰ ጡር ሴትን ጨምሮ ስድስት ሰዎች መቁሰላቸውን ተናገሩ። አገር ገዢው ኦሌሴኒ ሁቦይ በመኖሪያ ቤተ ህንጻቸው ላይ የደረሰውን ጉዳት የሚያሳይ ቪዲዮ በማህበራዊ የመገናኛ ሚዲያ ገጻቸው አውጥተዋል። ዛሬ ሰኞ ማልዳው ላይ የዩክሬን ጦር ጠቅላይ ኤታ ማዦር ሹም ቃል አርካዲ ኮቫሌ ሩሲያ አርባ የክሩዝ ሚሳይሎችን ወደ ዩክሬን መተኮሷን ገልጸዋል። በካስፔን የባህር ግዛት ከሚገኝ የሩሲያ ጦር አውሮፕላን ከተተኮሱት ውስጥ 37 ክሩዝ ሚሳይሎች በዩክሬን መከላከያ መምከናቸውን ኮቫሌ ተናግረዋል። ኢራን ሰራሽ ድሮኖችን መደምሰሳቸውንም ኮቫሌ አስታውቀዋል። አምስት ሰዓታት የፈጀው የሩሲያ ጥቃት የተጀመረው እኩለ ሌሊት ላይ ሲሆን በአብዛኛው ኢላማ የተደረጉት ወታደራዊ ተቋማትና ወሳኝ የሆኑ የመሰረተ ልማት አውታሮች መሆናቸውን የዩክሬን ባለስልጣናት ገልጸዋል። የቱርክ ፕሬዝደንት ሪቼፔ ታይፕ ኤርዶዋን ትናንት እሁድ በተካሄደው የማጣሪያ ፕሬዚደንታዊ ምርጫ በማሸነፍ ለሚቀጥሉት አምስት ዓመታት አገሪቱን እንዲመሩ በድጋሚ ተመርጠዋል። ተቃዋሚዎቻቸው የኑሮ ውድነቱን ቀውስ ተከትለው ፕሬዝደንቱን ከስልጣን ለማውረድ ተስፋ አድርገው እንደነበር ተነግረዋል። ይሁን እንጂ ኤርዶዋን 52 ነጥብ 2 ከመቶ ድምጽ በማግኘት 47 ነጥብ 8 ከመቶ ድምጽ ያገኙ ተፎካካሪያቸው ከማል ክሊች ዳርጎልን አሸንፈዋል። ክሊች ዳርጎል የምርጫውን ውጤት ባይቃወሙም በቅርብ ዓመታት ታሪክ ውስጥ የተካሄደ በጣም ፍትሐዊ ያልሆነ ምርጫ ነው ብለውታል። የትናንቱ የማጣሪያ ምርጫ የተካሄደው ኤርዶዋን ባለፈው ምርጫ መንግስት ለመመስረት የሚያስችላቸውን ድምጽ ማግኘት ባለመቻላቸው ምክንያት እንደ እንደነበር ይታወሳል። በመጨረሻም በመላው ዩናይትድ ስቴትስ ለ155ኛ ጊዜ ወታደራዊ አገልግሎት በመስጠት አገራቸው ለሀገራቸው የተሰው የመታሰቢያ ቀን እየተከበረ ነው። ቨርጂኒያ አርሊንግተን በሚገኘውና ወደ 400 ሺህ የሚደርሱ አርበኞችና ቤተሰቦቻቸው መካነ መቃብር ላይ የተገኙት ፕሬዚደንት ባይደን እለቱን በማስመልከት ንግግር አሰምተዋል። ባይደን በንግግራቸው በዚህ የመታሰቢያ ቀን ለዚህ ህዝብ የመጨረሻውን ሙሉ ታማኝነታቸውን በመስጠት የወደቁ የአሜሪካ ጀግኖችን እናከብራለን፣ ያለብንንም እዳ በፍጹም መልሰን ልንከፍልላቸው አንችልም ብለዋል። ፕሬዚደንቱ አክለውም ዛሬ ግን ህይወታቸውን አሳልፈው ለሰጡን ለመስራትና ወደ ኋላ ትተዋቸው ያለፉት ቤተሰቦቻቸውን ለመደገፍ ቃል ገብተናል ብለዋል። በዓሉ የሚከበረው በየአመቱ የአውሮፓውያኑ አቆጣጠር ግንቦት ወር መጨረሻ ላይ በሚውለው ሰኞ የሚከበረው በዓል እንደ ኤሮፓ አቆጣጠር ዛሬ ሰኞ ግንቦት 29 እየተከበረ ነው። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ግንቦት 21 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ ቀጥታ አቀናባሪዋ ሄለናት የማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። እስከ ምሽቱ አራት ሰዓት አብረን እንዘልቃለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናሰማችው። በኢትዮ ጅቡቲ መስመር የሚንቀሳቀሱ ተሽከርካሪዎች በታጣቂዎች ደርስብናል ያሉትን እየተባባሰ የመጣ ጥቃት ለአሜሪካ ድምፅ ገለጡ አሽከርካሪዎቹን አፍኖ በክፍያ ከመደራደር አንስቶ ተኩስ ከፍቶ እስከ መግደል እና የአካል ጉዳት እስከ ማድረስ ድረስ የሚዘልቅ ተደጋጋሚ ችግር እየተስተዋለ መሆኑንም አሽከርካሪዎቹ ይናገራሉ። መስፍን አራጊ ነው ያጠናቀረው። የአሜሪካ ድምጽ ያናገራቸው የከባድ መኪና አሽከርካሪዎች ባለፉት አንድ ወር ከ15 ቀናት ውስጥ እነርሱ የሚያውቋቸው አምስት አሽከርካሪዎችና ረዳቶቻቸው ማንነታቸው ባልታወቁ ታጣቂዎች ከታፈኑ በኋላ መገደላቸውን ተናግረዋል። በጅቡቲ መስመር ለሃያ ዓመታት በከባድ መኪና አሽከርካሪነት እንደሰሩ የሚናገሩትና ለደህንነቴ ሲባል ስም የማይጠቀስ ድምጽ የሚቀየር ያሉ አስተያየት ሰጪ ከቅርብ ዓመታት ወዲህ መስመሩ ለአሽከርካሪዎችም ሆነ ለተሳፋሪዎች የስጋት ምንጭ እንደሆነ ገልጸዋል። በዚህ አምስት ዓመት ውስጥ የደረሰብን በደል እና ግፍ ምንም ይሄ ነው ተብሎ የሚቆጠር አይደለም። ከዛ በፊት ቢኖር እንኳን መንግስት ወዲያውኑ ችግር ያለባቸውን ቦታዎች ለምሳሌ አፋር ክልል ላይ ከፍተኛ ችግር ነበር በድሮ ጊዜ ያን ችግር በአስቸኳይ በአንድ ሁለት ቆም ሰጥቶ ሽፍቶች እንኳ ቢኖሩ ሽፍቶችን በቁጥጥር ስር ስላሉ አካባቢውን ጥበቃ ያደርግል ነበረ። አሁን ግን በዚህ አራትና አምስት ዓመት ውስጥ አንድ አሽከርካሪ መንገድ ላይ ባሉ ማንነታቸው ባልታወቁ ዘራፊዎች ይገደላል። አሽከርካሪዎችን አፍኖ በክፍያ ከመደራደር አንስቶ ተኩሶ እስከ መግደልና የአካል ጉዳት እስከ ማድረስ የሚዘልቁ ተደጋጋሚ ችግሮች እየተስተዋሉ መሆኑን አሽከርካሪው አክለው ጠቁመዋል። ጫካ ላይ ይወሰዳል። ከጫካ እንደገና በድርድር አሁን እስከ ሁለት ሚሊዮን ብር ገንዘብ እየተጠየቀ ነው ያለው። እስከ ሶስት መቶ ሺህ ብር የከፈሉ ወንድሞቻችን ተገድለዋል። ለምሳሌ በቅርብ ቀን ሁለት ሾፌሮች፣ አንድ ረዳት የደሴ ልጆች፣ ከዛ እንደገና ደግሞ ሲያልፍ አንድ ከጎጃ የሚመጣ ወንድማችን ቦቱ አሽከርካሪ፣ ሌላ ደግሞ ኮንቴነር የሚጭ መኪና የሚነዳ እስካንያ ሹፌር ሚሊዮን የሚኖር አንድ በብሔሩ ትግሬ የሆነ እነዚህ አጠቃላይ ገንዘብ ከሰጡም በኋላ ነው የተገደሉ። ገንዘብ አለመስጠቱ ድርድር ከተገባ የመጀመሪያ ጃ ህይወቱ ማጥፋት ነው። ህይወቱ ከጠፋ በኋላ እንኳ በራሱ ስልክን እየተጠቀሙ ከቤተሰብ አንዳንድ ነገር የሚጠይቁበትም አጋጣሚዎች አሉ። ሌላው አስተያየት ሰጭም ለአስራ ስድስት ዓመታት በድንበር ተሻጋሪ አሽከርካሪነት ካገለገሉ በኋላ በጸጥታው ችግር ምክንያት ስራቸውን ለማቆም መገደዳቸውን ይናገራሉ። የዚህ የጅቡቲ ወልንጭቴ፣ መተሃራ፣ ናዝሬት ስፔሻሊ ኦሮሞ አካባቢ የምትረግጥባቸው አካባቢዎች በሙሉ የሰላም ሁኔታ አስቸጋሪ በመሆኑ ብዙ አሽከርካሪ በየቤት ውሏል። ብዙ አሽከርካሪ ልጆች ወላጅ አልባ ሆነዋል እና በዚህ ምክንያት አሁን ብዙዎቻችን ስራ ቆመናል። አሁን ለምሳሌ በእኔ የምኖርበት አካባቢ የነበሩ ሁለት አሽከርካሪዎች ነበሩ። ሁለቱም በወልንጭቴና በናዝሬት መሀል ባለው መሀል ላይ ነው ታግተው ከነበሩት አስራ መናምን ውስጥ ሶስቱም ነው የምናውቃቸው። ሶስቱም የወሎ አካባቢ ልጆች ናቸው። እስከ ረዳቱ ማለት ነው። ሁለት አሽከርካሪ እና አንድ ረዳት ማለት ነው እና ለአሽከርካሪውና ለረዳቱ ሶስት መቶ ሺ ብር ተጠየቀ። ለአንደኛው አሽከርካሪ ደግሞ ሁለት መቶ አምሳ ሺ ተ- ጠየቀ። ቤተሰብ ላከ። ከዛ ገንዘቡን ከተቀበሉ በኋላ ግን ገለናቸዋል አሉ። ለማና ቤት ይባላል። መሞታቸው ለቤተሰቦቻቸው ተነግሯል። ተረድተዋል። በስፔሻ ደሲያን ላሉት ቤተሰቦች በቃ ተረድተዋል። ቀደም ሲል ስማቸው እንዳይጠቀስና ድምጻቸው እንዲቀየር ያሳሰቡት አስተያየት ሰጪ በበኩላቸው መንግስት የጸጥታውን ችግር በአጭር ጊዜ እፈታለሁ ቢልም ተባብሶ ቀጥሏል ብለዋል። ባካቹ ብለን ወደ መንግስት በተለያዩ ጊዜዎች በአመራሮቻችን አማካኝነት ከፍተኛ ጩኸት አሰምተናል ይሆናል የስራ ማቆም አድማም ሊደረግ ታስቦ የጅቡቲ ኮሪደር ምንም አይነት መቆም አሽከርካሪ ጉዳት እንዳይደርስበት እናደርጋለን ብሎ የመንግስት አካላት ራሱ ቃል ገብቶ ነበረ። በማህበራችን አመራሮች አማካኝነት ሚያዚያ አስር ቀን በተደረገ ስብሰባ አሽከርካሪው የአቋም መግለጫ አውጥቶ ለመንግስት አስገብቷል በማህበሩ አማካኝነት። ነገር ግን ያም የአቋም መግለጫ ከተሰጠ በኋላ እንደውም የባሰ የባሰ ሽፍትነት ሁሉ ተጀምሯል። አምስት ቀን ጠብቆ የነበረው ዘረፋ አሁን ግን ቀን በቀን እስከመሆን ደርሷል። ከአሽከርካሪዎቹ ጋር ውይይት አድርጓል የተባለውን የትራንስፖርትና ሎጂስቲክስ ሚኒስትር አመራር ምላሽ ለማስተናገድ ያደረግነው ጥረት አልተሳካም። ስራቸውን ለማቆም እንደተገደዱ የሚናገሩት አሽከርካሪ ችግሩ ከመቀነስ ይልቅ እየጨመረ መምጣቱን ጠቁመዋል። በዚህ አስር ቀን ውስጥም ብዙ ነገር ብዙ ነገር አለ። አሽከርካሪዎች አሁንም እየታገቱ ነው ያሉት ሚኒባሶች፣ ብዙ ብዙ ብዙ ያልተወራና ያልተነገረ ነገር አለ። አሁን ይህ መተሃራ፣ ወለንጪቲና ናዝሬት ባለው መሀል ላይ ማለት ነው። በስራ ላይ ያሉት አሽከርካሪ ደግሞ የጸጥታውን ችግር ተከትሎ ስጋት ውስጥ የገቡ አሽከርካሪዎች ለትራፊክ አደጋ እየተጋለጡ መሆናቸውን አመልክተዋል። በምናሽከርከርበትም ወቅት ለከፍተኛ አደጋ እየተዳረግን ነው። ለምሳሌ በዚህ ሳምንት ከሰኞ ጀምሮ እስከ አርብ ቀን ድረስ በትንሹ ከአስራ ሁለት መኪና በላይ መንገድ ላይ አደጋ ደርሷል። ያም አደጋ የደረሰው አሽከርካሪ በጅንቀት ከማሽከርከሩ የተነሳ ነው። ለምሳሌ የነዳጅ ቦቴዎች ተጋጭተዋል። ያ ነዳጅ እሳት ሊፈትሮ በዛ አካባቢ ያለው አርብቶ አደርም ከነ ከብቶችና ራሱ ሊያልቅበት የሚችሉም የዛ ይፈጠር ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን የህግና ፖሊሲ ዳይሬክተር ታሪኩ ጌታቸው በአሽከርካሪዎቹ የቀረበው ቅሬታ በልዩ ልዩ የአገሪቱ ክፍል የሚስተዋለው የጸጥታ መደፍረስ ያስከተለው ችግር እንደሆነ ይናገራሉ። ይህም ተቋማቸውን እንደሚያሳስበው ገልጸዋል። በተለያዩ የሀገራችን ክፍሎች ያሉ የጸጥታ መደፍረስ በሲቪል ሰዎች ላይ የሚደርሱ ጥቃቶች፣ የሰላም እጦት ሁኔታ ኮሚሽናችንን በጣም የሚያሳስበው ነው። በሹፌሮች በተለይ እነሱ ደግሞ የመጀመሪያው ተጠቂዎች እንደሆኑ አያጠራጠርም ከጸጥታ መደፍረሱ ጋር ተያይዞ የሚደርሰው ሰብአዊ ቀውስ መፍትሄ እንዲፈለግለት ለሕዝብ ተወካዮች ምክር ቤት ማሳሰባቸውንም ዳይሬክተሯ ጠቁመዋል። በሕይወት የመኖርናት ሰላምና ደህንነት ተጠብቆ የመኖርናት ከፍተኛው አሳሳቢ ሁኔታ እንደሆነ ባለፈው ሁለት ሳምንት ለህ ተወካዮች ምክር ቤት ባቀረብነው ሪፖርት አመላክተነዋል። አሁንም የጨጠለ ከፍተኛ ስጋት እንዳለ በተለያዩ የሀገራችን ክፍሎች ተመልክተናል። ዳይሬክተሯ መንግስት ሰላም የማስፈን ኃላፊነቱን ሊወጣ እንደሚገባም አሳስበዋል። በተለያዩ ሪፖርቶቻችን፣ በድል ምክክሮቻችን የጠቀም ነው የመጀመሪያው እንግዲህ ሰላም የማስፈን ነው። ሰላም የማስፈኑ ሂደት ደግሞ በራሱ ህግም የተከተለ ግልጽነት ያለው ተባባሪ የሆኑ የፀጥታ አካላት ደግሞ ተገቢው ምመራ ምርመራ ተደርጎ ተጠያቂ እንዲሆኑ ማድረግን ይጨምራል። በወሎ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር አማረ ምትኩ የአካባቢው ጸጥታ ካልተረጋገጠ በተለይ የትራንስፖርት ዘርፉ በጸጥታ ችግሮች ሲታወቅ በውጭ እና ገቢ ንግዱ ላይ ከፍተኛ ተጽዕኖ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ውጭ ንግዱ የምንበላው ወደ ውስጥ የሚገቡ የኢምፖርት ዘርፉ በከፍተኛ ሁኔታ በየብስ ትራንስፖርት ላይ ተንተራሰ እስከሆነ ድረስ የብስ ትራንስፖርቱ እክል ገጠመው ማለት በቀጥታ እንዲሁም በተዘዋዋሪ የሀገሪቱን ኢኮኖሚ ከፍተኛ አደጋ ውስጥ የሚከት ነው ማለት ነው። ስለዚህ ሾፌሮች የእነሱን ሰላም መጠበቅ ማለት የሀገሪቱን ሕልውና የሀገሪቱን ኢኮኖሚ መጠበቅ ማለት ነው። አሁን ደግሞ እያየንና እየሰማን ያለነው እንኳን በሌሊት በቀንም ጭምር መንቀሳቀስ እንዳልቻሉ ነው። ይሄ ደግሞ ግልጽ የሆነ አሉታዊ ተጽዕኖ ነው ያለው ሀገሪቱ ኢኮኖሚ ላይ በተለይ የውጭና ወደ ውስጥ የምናስገባውን የግብአት አይነቶች የእቃ አይነቶች ስንመለከት ማለት ነው። የትራንስፖርት ዘርፉ ያለውን እሴትና አቅም አስመልክቶ ከሶስት ዓመት በፊት በአዲስ አበባ በተደረገ ሀገር አቀፍ ሴሚናር ላይ የቀረበ አንድ ጥናታዊ ጽሑፍ እንዳመለከተው ከ95 በመቶ የሚልቀው የኢትዮጵያ የወጪና የገቢ ንግድ የሚሳለጠው በኢትዮ ጅቡቲ መተላለፊያ ወይም ኮሪደር ነው። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። መስፍናራጌን አድራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ከዕለቱ አቢይ ርዕስ ደግሞ አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ አማራ ክልል ይወስደናል። የአፈር ማዳበሪያ ፍለጋ እየተንከራተቱ የዘር ወቅት ያለፈባቸውና ለረሃብ የመጋለጥ ስጋት ያደረባቸው የምዕራብ ጎጃም ዞን ደቡብ ሜጫ ወረዳ አርሶ አደሮች የምሬት አቤቱታ ማድረሳቸውን ይመለከታል። የዞኑ የሚገኝበት የአማራ ክልል በከፍተኛ የአፈር ማዳበሪያ እጥረት መመታቱም ተገልጧል፣ ትለናለች አስቴር ምስጋናው በተከታዩ ዘገባዋ። ከአማራ ክልል ምዕራብ ጎጃም ዞን ደቡብ ሜጫ ወረዳ ወደ ባህር ዳር የክልሉ ግብርና ቢሮ መጥተው አቤቱታ ሲያሰሙ ያገኘ ናቸው። ስምንት አርሶ አደሮችና አንድ የግብርና ባለሙያ በወረዳው ከፍተኛ የማዳበሪያ እጥረት መከሰቱን ተናግረዋል። አርሶ አደር ጌቱ ታመነ ከደቡብ ሜጫ ለሁሉም ሰላም ቀበሌ እንደመጡ ይናገራሉ። በየአመቱ በቆሎ ይዘሩ እንደነበር የገለጹት አርሶ አደሩ ዘንድሮ ከግንቦት አንድ እስከ አስራ ስድስት ቀን ድረስ ተዘርቶ ማለቅ ሲኖርበት በአፈር ማዳበሪያ ከጥረት የተነሳ እስካሁን አልተዘራም ብለዋል። አሁን ድረስ የሚዘራበት ጠፍቶ አንድ ጎማ ማሽላ ላምትባል ሆነ እርሻ ምትባል ነገር አንት ብሎ ተቀምጧል። ስለዚህ አሁን እኛ ግባቱ እንዲገባልን፣ አርሶ አደሩ በሰዓቱ እንዲዘራልን ምርትና ምርታማነቱ እየቀነሰብን ነው። ከአምና ከሁለት ዓመት ጀምሮ ግባት እያነሰን ስለመጣ እህል እየሰቀቀብን ስለሄደ አሁን ሁሉም አርሶ አደሩ ሰላማዊ ሰልፍ እያደረገ ወደ መንግስት እንዲህ እያለ አሁን ወደን እኛ መንግስትን መጠየቅ አለብን የሚል እንደገና ህዝቡን አረጋግጠን ነገ ለመንግስት አቤትትልን ምንጣ ከአርሶ አደሮቹ ጋር አቤቱታ ለማሰማት ወደ ቢሮ የመጡት የደቡብ ሜጫ ወረዳ የግብርና ጽሕፈት ቤት የግብዓት ቡድን መሪ አቶ አለማ ዳኘው በወረዳው የአፈር ማዳበሪያ ባለመከፋፈሉ ቅር የተሰኘው አርሶ አደር መቆጣቱን አመልክተዋል። አርሶ አደሩ ጅራፉን እንደያዘ በመንግስት ቢሮዎች ደጅ ነው የሚውለው ብለዋል። አቶ አለማ በወቅቱ ማዳበሪያ ባለመግባቱ አርሶ አደሩ በሙሉ ተሰልፎ መጥቶ በክልል ደረጃ ከሚደክም አርሷደሩ እኛ የተወሰኑ አርሷደሮችን መርጠን ባለሙያዎች ሄደን ለሚመለከተው አካል ነው የወረዳውን ችግር ማስረዳት ስላለብን ነው እዚህ ድረስ የነበር እና ምንድነው አካባቢው ደጋ ስለሆነ የዘሮ ወቅቱ ከግንቦት አንድ እስከ ግንቦት ሰላሳ ነው የነበረው። ነገር ግን አሁን በዚህን ሰዓት ያገኘነው ማዳበሪያ ዜሮ ነጥብ አምስት ኩንታል እንኳ ለእያንዳንዱ አርሷደሩ ማድረስ አልቻለም። ቢያንስ መንግስት ከነ ችግሩም ቢሆን የማዳበሪያ ጥረት እንዳለ ይታወቃል። ከነ ችግሩም ቢሆን ግን የቆላና የደጋ አቀበሌዎች ወይም ደግሞ ወረዳዎችን ታሳቢ አድርጎ ምደባ እንዲመድብልን ለማስታወስ ነው የመጣው። አርሶ አደሩ ተስፋ ባለመቁረጥ ማለት ነው እንግዲህ ማዳበሪያ ከዘር ጋር ነው መገናኘት የነበረበት። ግን አማራጭ ሲያጣ ምንድን ያደረገው? ምናልባት ነገ ሲመጣ ልክ እንደ ዩሪያ ያደርጋለሁ ብሎ ዝም ብሎ ዘርቶ በቆሎ ይበቅልበት ሁኔታ አለማዳበሪያ ማለት ነው ነገ መንግስት ድንገት ካመጣልኝ ቶፕ ድሬሲንግ የምንለዋለን እኛ ባለሙያዎች ከበቀለ በኋላ ከጎን በስር ለማድረግ ማለት ነው። አማራሽ ሲያጣሂ እስከዚህ እንድረስ አርሶ አደሩ የሄደበት ሁኔታ እና አሁን ቶታሊ እኛ ባለሙያዎች ቢሮ ላይ ለማገልገል ተቸግረናል፣ በወረዳ አመራሩ ለማገልገል ተቸግረናል። እነዚህ ትንሽ በአመለካከት የተሻሉ ሰዎች ናቸው ለማስረዳት የመጡ እንጂ ጅራፉን አንጠልጥሎ በየቀኑ ቢሮ ነው የሚውለው አርሷል፣ ጅራፉን አንጠልጥሎ። ስለዚህ እኛ እኛም ራሱ ከሚመለከተው አካል ጋር ስንደዋወል ነገ ይመጣል፣ ዛሬ ይመጣል እንዲህ እየተባለ እኛ ቶታሊ በአርሶ አደር ዘንድ ውሸታም ሆነ ነው። ስለዚህ ማጠቅሙም ከሆነ ከመንግስት ጋር ተገናኝታችሁ የሆነ ነገር ማታመጡ ከሆነ ቢሯችን እንዘጋለን፣ ውጡልን፣ አመራር ሙያተኛም አንፈልግም ተብለል ተገድሎ የመጣ ከቅሬታ አቅራቢ የወረዳ አርሶ አደሮች አንዱ ደጉ ካሳሁን ማዳበሪያ ካላመጣችሁ አታገለግሉንም ሲሉ በአካባቢው ባለስልጣናት ላይ ቁጣ እያሰሙ እንደሚገኙ ተናግረዋል። አሁን በአሁኑ ሰዓት እንደኛ ወረዳ ተጨባጭ ሁኔታ አመራሩ ተረጋግቶ ስራ አይሰራ አይሰራም። የማይሰራበት ምክንያት ማዳበሪያ ነው። ህዝብ ነው የምትመራ። ግባት ነው። ግባት ሳታመጣ ምንድን ነው የምታደርግ? ውጣና ሀደ ከሚመለከተው አካል ጋር ተነጋግረ ግባት አቅርብልን። ግባት ስታቀርበው የተለያዩ ልማቶች የሚለሙ የመልካም ማሰራት ችግርም የሚፈታ ከግባት ውጭ ሌላ ነገር የለም። ውጣኔ ተቸግር ያሉበት ሁኔታ ነው። ያለ እሱነን ምናልባት አጠቃላይ በዚህ ሰዓት ትራንስፖርትም ሰልፍም ለማድረግ ብዙ ውጣ ውረዶች ስላሉ ህዝቡን ከዚያ ትተን ቢያንስ ከባለሙያዎቹ ጋር ቀድሞ ሲናገር እንደነበረው የወረዳ ግባት አስተባባሪ ማህበራት ግባት አስተባባሪ ቡድን ናቸው እነሱን ይዘን ቅድሚያም ጉዳዩን አረጋግጠን ምን ደረጃ ላይ እንዳለ መንግስት፣ የክሉ መንግስት ምን ላይ እንዳለ ጠይቀን ለመመለስ ነው የተመለስነው። በምዕራብ ጎጃም ዞን የባህር ዳር ዙሪያ ወረዳ የሰባት አሜት ቀበሌ ያርሶ አደሮችም የአፈር ማዳበሪያ ለማግኘት መንከራተታቸው በእርሻ ስራቸው ላይ ተጽዕኖ ማሳደሩን ተናግረዋል። ስሜ ጌታቸው እጅጉ ነው።

በምዕራብ ጎጃም ዞን የደቡብ ሜጫ ወረዳ አርሶ አደሮች አቤቱታ በአማራ ክልል ደረጃ የሚታየው ከፍ የአፈር ማዳበሪያ እጥረት ማሳያ ሲሆን በሁሉም የክልል አካባቢዎች እጥረቱ መኖሩን አረጋግጠናል። የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎባው እንደሚገልጹት የክልሉ መንግስት አምስት ነጥብ ሁለት ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ለግብርና ሚኒስቴር ጥያቄ ቢያቀርብም እስካሁን የተላከው ግን 1.7 ሚሊዮን ኩንታል ብቻ ነው። ቀሪው 3.5 ሚሊዮን ኩንታል በፍጥነት እንዲላክለት ቢሮ ከሚመለከታቸው አካላት ጋር በመነጋገር ላይ ነው ብለዋል። በተለይ ምራብ ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምስራብ ጎጃምና አዊ አካባቢ ያሉ አርሶ አደሮች ከአካባቢው ተፈጥሯዊ ሁኔታ ጋር ተወስዶ ሲታይ የበቆሎ አምራች አካባቢዎች ናቸው። እነዚህ አካባቢዎች አሁን አሁን አልደረሰልን በቆሏችን በአግባቡና በትክክል መዝራት አንችልም የሚል በርካታ ቢሮውንም እየጠየቁ ነው። በቅርብ ቀን ይደርሳል ተብሎ የሚጠበቅ ወደ 300 ሺህ የሚጠጋ ማዳበሪያ ቀድመው ለሚዘሩ አካባቢዎች የሚሰጥበትና የሚመጣበት መልክ የክልሉ መንግስትም የፌዴራል መንግስትም አንድ ትልቅ አጀንዳ አድርጎ እየሰራ ነው። ስለ ጉዳዩ በግብርና ሚኒስቴር የግብአት አቅርቦት ስራ አስፈጻሚ አቶ መንግስቱ ተስፋ ለአሜሪካ ድምፅ እንደተናገሩት የአፈር ማዳበሪያ እጥረት የተከሰተው በመላ ሀገሪቱ መሆኑን ገልጸዋል። የችግሩ ዋና መንስኤም የግብአት ስርጭቱ ቅደም ተከተልን ባለመጠበቁ እንደሆነ ጠቁመዋል። ለሀገሪቱ በአጠቃላይ የሚያስፈልገው ከ12 ሚሊዮን በላይ ኩንታል የማዳበሪያ ግዢ የተፈጸመ ሲሆን ገሚሱ ወደ ሀገር ውስጥ መግባቱን እና ገሚሱ ደግሞ በጅቡቲ ወደብ ላይ እንደሚገኝ አቶ መንግስቱ አስረድተዋል። ወደ ሀገር ውስጥ ከገባው ከአራት ሚሊዮን ኩንታል በላይ መከፋፈሉንም አክለው ገልጸዋል። ችግሩ አጠቃላይ በሀገር ደረጃ ነው። ምክንያቱም የአፈር ማዳበሪያ የሚገባው የሁሉም ክልሎች ፍላጎት ተሰብስቦ በናሽናል ደረጃ አንዴ ነው ግዥ የሚፈጸመው። የአንዱ ክልል ቀድሞ የአንዱ ክልል ደግሞ ወደኋላ የሚባልበት ነገር የለም። ያው ማለት ለምንድን ነው አርሶ አደሩ የአቅርቦት ውጥረት አጋጠመን ያለ ነው መነሻ ነጥባችን የጥያቄው ማለት ነው። ስለዚህ አንዱ ቅድም የምንድን ነው የቀረበውን ማዳበሪያ ቶሎ ቶሎ ላርሶ አደሩ እንደ ሰብል አዘራር ቅደም ተከተሉ ማሰራጨት አለመቻል ነው። ሁለተኛው ደግሞ የኤልሲ መክፈት የተወሰነ መዘግየቶች ነበር። ሌተር ኦፍ ክሬዲት ማንኛውም ጋር ሲገባ ያው ኤልሲ የአቅርቦት ጋር ከዋጋ ጋር ያው የምናደርጋቸው ድርድሮች ስለነበሩ እነዚህ ጋር ተያይዞ የኤልሲ መክፈት የተወሰነ መዘግየቶች ነበሩ። ለእርሻ ስራው ወሳኝ ግብአት የሆነው የዳፕና ዩሪያ የአፈር ማዳበሪያ ጥረት በአጭር ጊዜ እንደሚፈታም አቶ መንግስቱ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን በተከታዩ መጽሔት ርዕስ ደግሞ ወደ አዲስ አበባ እንመለሳለን። የኢጋድ ዋና ጸሐፊ ዶክተር ወርቅ ነገበየው በዛሬ ዕለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው በኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጆር ጀኔራል ክንፈዳኘው የክስ መዝገብ ላይ የመከላከያ ምስክርነት ሰጥተዋል። ገብረ ሚካኤል ገብረ ምድን ነው የዘገበው በኢትዮጵያ ብረታ ብረትና ኢንጂኒሪንግ ወይም ሜቴክ የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው ክስ ጉዳይ ፍርድ ቤት ቀርበው ምስክርነታቸውን የሰጡት የኢጋድ ዋና ጸሐፊ ወርቅነህ ገበየው ያስረዷቸውን ጭብጦች የተከሳሹ ጠበቃ አቶ ሀብቶም ከሰተ ነግረውናል። መርከቦቹ ሜቴክ ለውዳቂ ብረትነት፣ ስክራፕነት እንዲጠቀምባቸው በቦርድ አስቀድሞ እንደተወሰነ፣ በኋላ ላይ ግን እነሱ ተጠግነው ለተወሰነ ዓመታት አገልግሎት መስጠት እንደሚችሉ በሚል ሜቴክ ሀሳብ እንዳቀረበ፣ በዚህ አግባብ ደግሞ ለጥገና እንዲሆን ማለጥገና እንዲከናወንባቸው ተብሎ መንግስት ወስኖ ጊዜያዊ መንግስት አከሻ ፍቃድ ማለታዊ ባለስልጣን እንዲሰጥ እሳቸውም እንደወሰኑ ከጠግነው ሲመለሱ ግን እዛ በኋላ የነበረውን ሂደት በደንብ እንደማያስታውሱት ነገር ግን ወደ ጥገና ቦታ ለመሄድም ከጥገና ቦታ ለመመለስም እንዲሸጥም ስክራፕ እንዲሆንም ለሁሉም ማሪታይም ባለስልጣን የግድ ፈቃድ መስጠት አልነበረበት እና ከዚህ አንጻር በየቀኑ የመንግስት ወጪ እየወጣባቸው ነው ብሎ ሜቴክ በተደጋጋሚ ወደ እሳቸውም ወደ በላይ ያሉ ኃላፊዎች ወደ ኢታማጆር ሹምም ነው ወደ ጠቅላይ ሚኒስቴርም ደብዳቤዎች የጽፍ ግልባጭ ያደርግ ስለነበር የመንግስት ሀብት እንዳይባክን በሚል የአረብ መንቀሳቀሻ ፍቃድ ማሪታይም ባለስልጣን በተሰጠው ስልጣን መሰረት እንዲሰጣቸው እንዳደረጉ መስክረዋል። ከመርከቦች ግዢና አስተዳደር ጋር በተያያዘ በሜጀር ጀነራል ክንፈ ዳኘው ላይ ከቀረቡት ክሶች አንደኛው ሜቴክ መርከቦቹን የገዛቸው ቆራርጦ ለመጠቀም እንጂ ጠግኖ ወደ ስራ ለማስገባት አልነበረም የሚል ነው። ሁለተኛው ክስ የመርከቦቹ የጥገና ስራ በጨረታ የተከናወነ አልነበረም የሚል ሲሆን፣ ሶስተኛው ደግሞ የመርከቦቹ ግብይት በጨረታ የተከናወነ አይደለም ይላል። ሆኖም ተከሳሹ ከሁለት ዓመት በፊት ከሶስተኛው ክስ ነፃ እንደተባሉ አቶ ሀብቶም ከሰተ ነግረውናል። በተመሳሳይ ባለፈው ሳምንት የፌዴራሉ ከፍተኛ ፍርድ ቤት ሜጀር ጀነራል ክንፈዳኛውን ከራዳር አካላት ግዢ ጋር በተያያዘ በቀረበባቸው ክስ ላይ የጥፋተኝነት ብይን ሰጥቷል። ጠበቃው አቶ ሀብቶም ግን በውሳኔው ላይ ቅሬታ እንዳላቸው ይናገራሉ። ወታደራዊ ዕቃ በጨረታ የሚገዛበት ስርዓት የለም በሚል ነበር የተከራከር ነው የሀገሪቱ የግዢ ህግ ለደህንነትና ለሚስጥርነት ሲባል በዚህ አዋጅ አይተዳደሩም እነዚህ ግዢዎች ብሎ ኤክስክሉድ አድርጓቸዋል ወይም ከአዋጅ ውጭ አድርጓቸዋል። አሁንም ስራ ላይ ያለው አዋጅ ቁጥር 649/2001 የሚባል የመንግስት የፌዴራል መንግስት የግዥና ንብረት አስተዳደር አዋጅ አንቀጽ 3 ንዑስ አንቀጽ ሁለት ላይ ለወታደራዊና የደህንነት እቃዎችን የገንዘብ ሚኒስቴር በወቅቱ የገንዘብና ኢኮኖሚ ልማት ሚኒስቴር ይባል የነበረውን ከሚመለከታቸው አካላት ከሆኑ የተለየ መመሪያ ያወጣል እንጂ ለደህንነትና ለሚስጥርነት ሲባል በዚህ አዋጅ አይተዳደሩም እነዚህ ግዢዎች ብሎ ከአዋጅ ውጭ አድርጓቸዋል። በዚህ መሰረት ከ2014 የካቲት ጀምሮ የወጣ መመሪያ አለ። ነገር ግን ፍርድ ቤቱ አንዱ ጊዜ የተፈጸመው ገንዘብ ሚኒስቴር የካቲት 2004 መመሪያ አውጥተዋል፣ ነገር ግን ጥቅምትና ህዳር ጀምሮ 2004 ስለሆነ ጊዜ የተፈጸመው በዚህ መመሪያ መሰረት ሳይሆን በመደበኛ ሌሎች እቃዎች በሚገዙበት አግባብ የራዳር እቃዎችን ወታደራዊ እቃዎችን በጨረታ መግዛት ነበረባቸው በሚል ጥፋተኛ ተብሏል። በዚህ ላይ ያው ከፍተኛ ቅሬታ ነው ያለብን። እኛ በአግባቡ ከሚገባ በላይ ማስረጃዎች አቅርበን ያስመስክረናል። ከዚያም በላይ ደግሞ ከማስረጃም በላይ የሕግ ክርክር ነው ይሄ። ሜጀር ጀኔራል ክንፈዳኘው ከሜቴክ ጋር በተያያዘ በቀረቡባቸው ክሶች ምክንያት ከኅዳር 3 ቀን 2011 ዓ.ም ጀምሮ በእስር ላይ ይገኛሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እንደ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ወደ መጽሄቱ የመጨረሻ ርዕስ ነው የምንሻገረው። ወደ ዓለም አቀፍ ርዕሰ ጉዳይ ይወስድናል። ወዲህ ወደ ዩናይት ስቴትስ ነው የምንመጣው። የህጻናት ጉልበት ብዝበዛ በዩናይትድ ስቴትስ የዩናይት ስቴትስ ሰራተኛዎች ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር ከ2015 አንስቶ የስራና የሠራተኛ ህጎች በመጣስ ሥራ የሚቀጠሩ ህጻናት ቁጥር እየጨመረ መምጣቱን ነው ይፋ ያደረገው። የተፈጸሙት የደንብ ጥሰቶች ከቁጥር አንጻር ሲታዩ አሁንም ከሁለት አስርት ዓመታት በፊት ከነበረው ያነሱ ቢሆኑም ባለፉት ጥቂት ዓመታት ውስጥ ከተዘገበው የህግ መተላለፍ ብዛት አንጻር ግን አሳሳቢ ናቸው ይላሉ ባለሙያዎች። ማክሲም ሞስኮሎቭ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የዩናይት ስቴትስ የሰራተኛ ጉዳይ ሚኒስቴር ባለፈው ወር መገባደጃ የማክዶናልድ የምግብ ድርጅት በኬንታኪ፣ ኢንዲያና፣ ሜሪላንድና ኦሃዮ ክፍለ ግዛቶች በሚገኙ ምግብ ቤቶቹ ቁጥራቸው 300 የሚደርስ ታዳጊዎችን በህገወጥ መንገድ በመቅጠር ለአካለ መጠን ላልደረሱ ልጆች ያልተፈቀዱ ስራዎችን በምግብ ቤቶች ውስጥ እንዲሰሩ አድርጓል ሲል ከሷል። በሉዊቪል ኬንታኪ፣ ሁለት የአስር ዓመት ዕድሜ ያላቸው ታዳጊዎች አንዳንድ ቀናት እስከ ሌሊቱ ስምንት ሰዓት ድረስ እንዲሰሩ መደረጋቸውን፣ ከሁለቱ አንደኛውም በከፍተኛ ሙቀት በሚሰራ የምግብ መጥበሻ ምግብ የማብሰል ስራ ሲሰራ እንደነበር፣ ለዚህም ደሞዝ ሳይከፈለው መገኘት የሰራተኛ ጉዳይ ሚኒስቴር በክሱ አመልክቷአለ። ባለፈው ዓመት የሮይተርስ ዜና ወኪል ክትትል አድርጎ ባቀረበው የምርመራ ዘገባ አራት አላባማ ክፍለ ግዛት ውስጥ የሚገኙ የሃይንዴና የኪያ አውቶሞቢል መለዋወጫ አቅራቢዎች እድሜያቸው 12 ዓመት ያልበለጡ ታዳጊዎችን ጭምር ቀጥረው ማሰራታቸውን አረጋግጧል። የኒውዮርክ ታይምስ ጋዜጣ በበኩሉ ባካሄደው የክትትል ዘገባ በተለያዩ ግዛቶችና ከተሞች ቅርንጫፎች ባሏቸው ፎርድ፣ ጄኔራል ሞተርስ፣ ጄክሩ፣ ዋልማርት፣ ታርጌት ና ሆልፉድ በተባሉ የመለዋወጫ አቅራቢ የአልባሳት የምግብና እንዲሁም የሌሎች ሸቀጣሸቀጦች መሸጫ መደብሮች ውስጥ ህገወጥ የህፃናት ጉልበት ብዝበዛ ስራዎች መፈጸማቸውን አመልክቷል። የዩናይት ስቴትስ የሰራተኞች ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ2022 የበጀት ዓመት አደገኛ በሆኑ ስራዎች ላይ የተሰማሩ ልጆችን አስመልክቶ ጠቅላላ ቁጥራቸው 688 የሚደርሱ ጉዳዮች መዘገባቸውን ይህም አሐዝ እንደ አውሮፓውያን የዘመን አቆጣጠር በ2011 ከታየው ወዲህ ከፍተኛው መሆኑን ጠቅሟል። እያወራህ ያለሁት በስጋ ማሸጊያ ፋብሪካዎች ውስጥ የቤቶች ጣሪያ ስራ፣ የቦይና ጉድጓድ ቁፋሮ፣ የእንጨትና ብረታ ብረት መቁረጫ ማሽኖች ከተቀጣጣይ ፈንጆች ጋር ግንኙነት ስላላቸው ስራዎችና ስለመሳሰሉት ነው። የሰራተኞች ጉዳይ ሚኒስቴር የስጋ ምግቦች ማዘጋጃና ማሸጊያ ፋብሪካዎች ከ2019 ዓ ም አንስተው ታዳጊ ልጆችን ቀጥረው ማሰራት መጀመራቸውን አረጋግጧል። የህፃናት ጉልበት ብዝበዛ አህዞች ጨምረው መገኘት አንዱ መንስኤ ከኢሚግሬሽን ጋር የተያያዘ መሆኑን ባለሙያዎች ይናገራሉ። ባለፉት ሁለት ዓመታት ውስጥ ብቻ ቁጥራቸው 250 የሚደርሱ በታዳጊነት ዕድሜ ክልል ውስጥ የሚገኙ ልጆች አዋቂ የቤተሰብ አባል በሌለበት ለብቻቸው ከሀገራቸው ተሰደው ዩናይት ስቴትስ መግባታቸውን የዩናይትድ ስቴትስ የጤና ሚኒስቴር መዝግበዋል። እነዚህ ልጆች በመካከለኛው አሜሪካና ሜክሲኮ ለሚገኙ ዘመዶቻቸው የሚልኩት ገንዘብ ለማግኘት ሲሉ ማንኛውንም የተሰጣቸውን ስራ ለመሥራት ፈቃደኛ ናቸው። በዚህ ላይ ወደ ዩናይትድ ስቴትስ ለመምጣት ለሕገ ወጥ አስተላላፊዎች የሚከፍሉት ክፍያ አለባቸው። እነኚህ ኩባንያዎች የሕፃናት ጉልበት ብዝበዛን ለመከላከል መወሰድ ያለባቸውን ማንኛውንም አይነት ደንቦችና አሰራሮችን በእርግጥ ያለማክበራቸውን በተጨማሪም ደንቦቹ ያለመስራታቸውን አጽንኦት ሰጥቼ መናገር እፈልጋለሁ። በግብርና ስራ ለሚሰማሩ ሰዎች ስልጠናና የድጋፍ እድሎች እንዲያገኙ እገዛ የሚሰጡ መንግስታዊ ያልሆኑ ድርጅቶች ማህበር እንደዘገበው ቁጥራቸው ከ400 ሺህ እስከ 500 ሺህ የሚደርሱ እድሜያቸው ከ12 እስከ 17 ዓመት የሆኑ ታዳጊ ወጣቶችና ልጆች በዩናይት ስቴትስ በግብርናው ዘርፍ ተሰማርተው ይገኛሉ። በአንዳንድ ግዛቶችም ልጆች እድሜያቸው ከ10 ዓመት ካለፈ በግብርና ስራዎች መስራት ይችሉ ዘንድ ይፈቅዳሉ። በዚያ ላይ የፌዴራል ህጎች የግብርና ስራ ከአንዳንድ ዝቅተኛ ደሞዝ ክፍያና የትርፍ ሰዓት ክፍያን ከሚደነግጉ ህጎች ነፃ መሆናቸውንም ተመልክቷል። ፍትሐዊ የሥራ ሁኔታዎችን የሚደነግገው ህግ ከቁጥጥር ነጻ ያደረጋቸው አንዳንድ አሰራሮች አሉ። እነዚህ ከአስገዳጅ ደንቦች ነጻ የሚያደርጉ አሰራሮች ዕድሜያቸው ከአስራ ሁለት ዓመት ያለበለጡ ልጆች ከትምህርት ገበታቸው እንዲነጠሉ እስካልተደረጉ ድረስ በመስክ የሚሰሩ ሥራዎችን ያለ ገደብ እንዲሰሩ ይፈቅዳሉ። ሁለቱ ባለሙያዎች ማኪና ቤርኮዊትስ አክለውም የመገናኛ ብዙሃኑ ክትትል አድርገው ባቀረቧቸው ዘገባዎች ሳቢያ ፍትሐዊ ያልሆኑትን እነኚህን የጉልበት ስራዎች እንዲለቁ ቢደረጉም ቁጥራቸው ጥቂት የማይባሉ ታዳጊዎች ግን አንዳንዴ ገንዘብ ለማግኘት ባሉባቸው አስገዳጅ ሁኔታዎች የተነሳ ተመልሰው ለተመሳሳይ የጉልበት ስራ ይዳረጋሉ ብለዋል። ከጥቃት የተጋለጡ ልጆችን ስናስብ ሕጻናት ራሳቸውንና ቤተሰቦቻቸውን ለመደገፍ ሲሉ ለምን ያለ እድሜያቸው ስራ ለመስራት እንደሚገደዱና ብሎም ድህነት ያመነጫቸውን ለስራ ፍለጋው የሚገፋፏቸውን መሰረታዊ ችግሮች ለመቅረፍ ምን ማድረግ እንችላለን የሚሉትን ጥያቄዎች ማንሳት አለብን። በድህነት ውስጥ ያሉ ህጻናት ጉዳይ ብሔራዊ ማዕከል ባወጣው ዘገባ ቁጥራቸው ከ11 ሚሊዮን በላይ የሚደርስ ህጻናት በአሁኑ ወቅት በዩናይት ስቴትስ በፌዴራል ደረጃ ከሚታወቀው ከድህነት ወለል በታች በሚባለው የኑሮ ደረጃ ውስጥ ይገኛሉ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ አለፍ ማለቱን ያመለክታል። ለዚህ ክፍል ቅዳሜ ወደ ሆነው ቅንብር ልውሰዳችሁ ሐኪሞን ይጠይቁ። ሐኪሞን የጠይቁ። ለምሽቱ ከዚህ ቀደም ከምናምንባቸው ወይም በሳይንስ ይታወቁ ከነበሩ አንዳንድ ግንዛቤዎች አንጻር እንግዳ የሚመስል ዝግጅት ነው ወይም አስተሳሰብ ነው። የሚመለከተው በተለያዩ በሽታዎች መንስኤነትና በወረርሽኞች ቀስቃሽነታቸው የሚታወቁት በሽታዎችን ለማከም የመዋላቸውን ጠቀሜታ የሚመረምር ቅንብር ነው። ይህን በርዕሱ የተካተቱት ቫይረስ ወይንም ጥቃቅን ተዋሲያን ናቸው። በሽታ በማምጣት የሚታወቁት ዛሬ ደግሞ ለሕክምና ይውላሉ እየተባለ ነው። ሙያዊ ትንታኔውን የሚሰጡን ዶክተር ዘላለም ኃይሉ ሞክሪያ በዩናይት ስቴትሱ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ህዋሳት ምርምር ትምህርት ክፍል ረዳት ፕሮፌሰር ናቸው። ዶክተር ዘላለም የተላላፊ በሽታዎች ሞሌኪውላር ኢፒዴሞሎጂም ላብራቶሪ ተባባሪ ዲሬክተር ናቸው። ዝግጅታችን እንዲህ ይመለከተዋል። አመሰግናለሁ ዶክተር ዘላለም በዛሬው ዝግጅታችን ትኩረት የምናደርግበት የሐኪሙን ይጠይቁ ርዕስ መኖራቸው ከታወቀ ከመቶ ዓመት በላይ ያስቆጠሩ ሕይወት የላቸውም የሚለው ራሱ ለረዥም ዓመት ሲታመን ቢኖርም የሳይንሱ ሰዎች ይህንኑ ለመለየት እንደተጠቀሙበት መመዘኛ ምንነት ውጤቶቹ የሚለያዩ በአንጻሩ ደግሞ በብዙዎች ዘንድ ከህመም መንስኤነታቸው ጋር በተያያዘ የሚነሱትን ቫይረስ በመባል የሚታወቁትን ረቂቅ ተዋሲያን ይመለከታል። በዋናው ጥያቄ ብንንደረደረ ቫይረሶች በሽታ አምጪ ወይም ጎጂ ብቻ ሳይሆኑ ጠቀሜታም አላቸው፣ ለሕክምና የሚውል ጥቅምም ያስገኛሉ የሚለው ነው። ጎጂ የሚባሉትንም ምንም አይነት ጉዳት የማያስከትሉትንም ሆነ ጥቅም የሚያስገኙትን ለይተው ያስጨብጡን። በጣም አመሰግናለሁ። አሉ ቫይረስ የምንላቸው ተዋህሲያን በአብዛኛው በህብረተሰባችን ዘንድ ከዚህ በፊት ከተወሰኑ ወረሽኝ ወይም በሽታዎች ጋር በተያያዘ ነው ታቃው ከኮሮና ቫይረስ ጋር በተያያዘ እንዲሁም ከዛ በፊት ቢ ኤች አይ ቪ ለምሳሌ በሚመለከት ቫይረሶች በጣም ጎልተው ይወጣሉ። ስለዚህም በህብረተሰባችን ውስጥ ያለው አስተሳሰብ ሁል ቫይረሶች ጎጂ እና በሰውም ሆነ በእንስሳት ላይ ጉዳት ሊያመጡ የሚችሉ ተደርገው ብቻ ይወሰዳሉ። ነገር ግን በቫይረስ ላይ የሚያጠኑ ጥናቶችን በምትመለከትበት ጊዜ የምትረዳው ምንድነው? በአብዛኛው በሰውም ሆነ በእንስሳት ላይ ያሉ ቫይረሶች ምንም አይነት ጉዳት የሌላቸው ሲሆኑ ከነዛ ውስጥ ጥቂቶቹ ናቸው የምናውቀውን አይነት ወረርሽኝ እንዲሁም በሽታ የሚያመጡ በእንግሊዘኛው ፋሚሊ የምንለው ነገር አለ። እንግዲህ በአማርኛ ቀጥታ ትርጉሙ ቤተሰብ ብንለው ቫይረሶች ቤተሰቦች አሏቸው፣ የተለያየ አይነት። ለምሳሌ ኮሮና ቫይረስ የምንለው ኮሮና ቪሪዴ የሚባል ቤተሰብ አለው እና እንደዛ በቤተሰቦቻቸው መሀል እንኳን ስትመለከታቸው የተወሰኑ የቫይረስ ቤተሰቦች በሽታ ከሚያመጡ ጋር ብዙ ጊዜ አሶሴት ይደረጋሉ። ለምሳሌ የኢንፍሉዌንዛ ቤተሰብ የሆኑ የቫይረስ አይነቶች የኮረና ቤተሰብ የሆኑ የቫይረስ አይነቶችን መጥቀስ እንችላለን። ከዛ ውጭ ግን ወደ ሀያ አምስት የሚሆኑ የቫይረስ ቤተሰቦች አሉ። በአብዛኛው ምንም አይነት ጉዳት በሰዎች ላይ ወይም በእንስሳት ላይ የማያመጡ ማለት ነው። እንዲሁም ሳይንስ በጣም እየጠነከረ እና እነዚህን ተህዋስያን በምናጠናበት ጊዜ ለጥቅም ሁላ በሽታዎችንና ወረርሽኞችን ለመከላከል የሚያስችል ጥቅም እንዲኖራቸው አድርጎ የመስራትና የነሱን ጥቅም የማገናዘብ ደረጃ ላይ የደረስንበት ሁኔታ ነው ያለው። እስኪ አስተዋውቆ እነኚህ በዋናነት ለጥቅም የዋሉት ጎጅነት አለመኖር ብቻ ሳይሆን ከጤና ጋር በተያያዘ ሰዎችን የሚረዳ ጤናማ ሁኔታ እንዲፈጠር የታለሙት የነኚ የቫይረስ ዝርያዎች የትኞቹ ናቸው? በጣም ጎንጆ በደረጃ ከመጥቀሴ በፊት ቫይረሶች በባህሪያቸው በጣም አነስተኛ የሆኑ ከባክቴሪያ ከምንላቸው ወይንም ደግሞ ፓራሳይት ከምንላቸው በሰውነት ይዘታቸው ወይንም በባህሪያቸው በጣም አነስተኛ የሆኑ ስለሆኑ በቀላሉ ወደ ሰዎችም ሆነ እንስሳቶች ሕዋሳት ገብተው የምንፈልገውን አይነት ውጤት ሊያመጣ የሚችል ስራ መስራት የሚችሉ ናቸው። ያንን ባህሪያቸውን በመጠቀም ደግሞ ብዙ ጠቀሜታ ያላቸው እየተሰሩ ይገኛሉ። ቫይሮቴራፒ የሚባል ራሱን የቻለ ፊልድም እንዲመጣ ምክንያት ሆኗል። ቫይሮቴራፒ ስንል ምን ማለታችን ነው? ቫይረሶችን በመጠቀም ተፈጥሮ ውስጥ የሚገኙ ቫይረሶች ሊሆኑ ይችላሉ። እንዲሁም ደግሞ በተፈጥሮ ያሉ ቫይረሶችን በላብራቶሪ በእንግሊዘኛው ሞለኪላሪ ኢንጂኒሪንግ ወይንም ደግሞ ባዮቴክኖሎጂ በምንለው መንገድ በመቀየር ጠቀሜታ እንዲኖራቸው የማድረግ አቅም አለ። አሁን ምሳሌ ሚል ጥቀስ ላልከኝ ከካንሰር ጋር በተያያዘ ካንሰርን ለማከም የሚጠቅሙ የቫይረስ ዝርያዎች አሉ። እንደውም በቅርቡ አሜሪካን ውስጥ አንድ እንደ ቴራፒ ሊወሰድ የሚችል ነገር ሲመጣ ማለት ያለበትን የሕግ ስርዓት አልፎ ሁሉን ፍቃድ ያገኘ ሄርፕስ ከሚባለው ቫይረስ የተሰራ ካንሰርን ሊከላከል የሚችል ቴራፒ ወይንም መድኃኒት አለ። ይሄ እንግዲህ የቫይረሶችን ባህሪ ያንን ሄርፕስ ቫይረስ የሚባለውን ቫይረስ ባህሪ ተጠቅሞ የካንሰር ሴሎችን ታርጌት እንዲያደርግ ወይንም ደግሞ የካንሰር ሴሎችን ብቻ ለቅሞ አግኝቶ እንዲያጠፋ የሚያደርግ የቴራፒ አይነት ነው። ከዚህ በተጨማሪ ብዙ አይነት ቫይረሶች በጥናት ደረጃ እንደዚህ አይነት ስራዎችን ለመስራት እየተካሄዱ ይገኛሉ። በብዛት በሰፊው እነዚህ ቴራፒዎች ለታካሚ የሚገኙ አይደሉም። በአብዛኛው የሚሰጡት በዩኒቨርሲቲዎች ውስጥ የሚገኙ ተለቅ ያሉ ሆስፒታሎች ወይንም ደግሞ እንደ ኤን አይ ኤች አይነት ያሉት ተለቅ ያሉ የጥናት ቦታዎች ላይ በብዛት ይገኛሉ ነገር ግን እነዚህን አስፋፍቶ ለብዙ በሽተኞች እንዲደርስ የማድረግ ስራ ገና ሪ ስራ ይመስለኛል። ዶክተር ዘላለም፣ በሰውነታችን ውስጥ ከፍተኛ ቁጥር ያላቸው ቁጥሩ ምናልባትም ሁሉ ነገራችን ቫይረስ እስኪመስል ድረስ ያስደነግጣል። በትሪሊዮኖች የሚቆጠሩ ቫይረሶች ሰውነታችን ውስጥ መኖራቸውን መረጃዎች ያመለክታሉ። እስኪ ስለ እሱ ያስረዱን። ከዚህ ቀደም ባክቴሪያዎች ነበሩ በብዛት መኖራቸው የሚታወቀውና እነኚህ ከእነሱም አስር እጥፍ ያህል መብዛታቸው ይገለጻል። ምን ያህል ተጨባጭ ነው? እንዴትስ ነው የሚታየው? የእነኝህ እጅግ ከፍተኛ ቁጥር ያላቸው ቫይረሶች በሰውነታችን ውስጥ የምኖራቸው እውነታ የቅርብ ጊዜ ጥናቶች በደንብ የሚያመለክቱት እነዚህ ቫይረሶች የምንላቸው ተዋሲያል በጣም በብዛት በሰውም ሆነ በእንስሳት ውስጥ የሚገኙ መሆናቸውን ነው። በተለይ ደግሞ ከዚህ በፊት ቫይረሶችን ለማጥናት የምንጠቀምበት መንገድ ቫይረሶችን በላብራቶሪ ውስጥ አሳድጎ ማየትን ይጠይቅ ነበረ። ያ ደግሞ ብዙ ጊዜ አስቸጋሪም ነበረ። ጠለቅ ያለ የላብራቶሪ እውቀትን ይፈልጋል። ትልቅም የሆነ የላብራቶሪ አቅምን ይፈልጋል አሁን ግን ከዚህ ከዘረመል ምርምር ጋር በተያያዘ በቅርብ ጊዜ በሰውነታችን ውስጥ ያሉ ህዋሳትን የመዘርዘርና የማጥናት አቅማችን እያደገ በመምጣቱ በጣም በጥልቀት ምን አይነት ህዋስያን ናቸው በእንስሳቶችም በሰውም ውስጥ የሚገኙት የሚለው ጥናት ሰፋ ተደርጎ እየተሰራ ነው እና የተገኘው ነገር ለምሳሌ ብዙ ባክቴሪያዎች እንደሚገኙ በፊት ብናቀም እነዚህም ባክቴሪያዎች ሁሉ ኢንፌክት የሚያደርጉ ወይንም የሚይዙ በጣም ብዙ ቫይረሶች እንዳሉ ለማወቅ ተችሏል። ከዛ በተጨማሪ ባክቴሪያዎችንም ትተ ፈንገስ የሚባል የተዋሳያን አይነት አለ፣ እንዲሁም ፓራሳይቶች አሉ። እነዚህም ሁሉ የሚያጠቁ የቫይረስ ዝርያዎች አሉ፣ ሰዎችን እና እንስሳቶችን ከሚያጠቁት በተጨማሪ ማለት ነው። ስለዚህ በዓለማችን ላይ ያለውን ብዛሃነት በሚመለከት በምታይበት ጊዜ ቫይረሶች በጣም በሰፊው የተሰራጩ እና በብዛት የሚገኙ መሆናቸው በዘረመል ምርምር በጣም ተረጋግጧል። ይሄ ቅርብ ጊዜ ማድረግ የቻልነው ነው ነው። ከዚህ በፊት የግድ አሳድጎ ማየትን የሚጠይቅ ስራ ስለነበረ ግንዛቤው ብዙ አልነበረንም። አሁን ግን የግድ ላብራቶሪ ውስጥ ቫይረሶችን አሳድጎ ማየት አይጠበቅብንም። ሳምፕሉ እስከተገኘ ድረስ በዘረመል ጥናት ምን አይነት ተዋሲያን በአንድ ሰው ውስጥ፣ በአንድ እንስሳ ውስጥ፣ በተፈጥሮ ውስጥ ለምሳሌ በውቅያኖሶች ውስጥ ያሉ የሕዋሳትን አይነት በሚዘረዝሩበት ጊዜ በጣም ብዙ አይነት ባክቴሪያዎች እና ቫይረሶች ውቅያኖሶች ውስጥ ከሚገኙ የሕይወት አይነቶች ጋር ተያይዞ አግኝተዋል። ስለዚህ በጣም ጥልቀትና ብዛት ያላቸው ዝርጃዎች ናቸው። ቫይረሶች ከዘረመል ጥናት ጋር በተያያዘ የሰው ልጅን ጤና እንዴት በተሻለ መጠበቅ ይቻላል የሚለው ላይ ተስፋ የሚሰጡትን ጨምሮ ቫይረሶች ያላቸውን ጠቀሜታ ነው፣ በሰፊ ያስረዱን። ግኝቶች በመጡ ቁጥር ሌሎች ጥያቄዎች እንዲወለዱ ስለ እነሱም እንድንነጋገር የሚጋብዝ ይመስላል። ዶክተር ዘላለም ኃይሉ መኩሪያ ለሰጡን ሰፊ ሙያዊ ማብራሪያ አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ አሉላ ክብራትና ክብራን አድማጭ ተመልካቾቻችን በሚቀጥለው ሳምንት በተያያዥ ርዕስ እናገኛቸዋለን ዶክተር ዘላለምን። አሁን አፍሪካ ነክ ርዕሶች። ከዘጠኝ ዓመት በፊት የተጠለፉት የቺቦክ ልጃገረዶች አሁንም አልተለቀቁም። የናይጄሪያ ጦር ሰራዊት በአክራሪ እስላማዊ ቡድኑ ቦኮ ሀራም ከዘጠኝ ዓመታት በፊት የተጠለፉት ሶስት ተጨማሪ ሴት ተማሪዎች በዚህ ሳምንት ማስለቀቁ ተዘግበዋል። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም የቦኮ ሀራም ታጣቂዎች በቦርኖ ክፍለ ግዛት ቺቦክ ከተማ የሚገኙ የመንግስት ትምህርት ቤቶችን ወረው በመቶዎች የሚቆጠሩ ልጃገረዶችን ጠልፈው መውሰዳቸው ይታወሳል። ከዚያ ወዲህ ታዲያ ከአጋቾቹ ጋር በተካሄደ ድርድር ብዙዎቹ ልጃገረዶች ቢለቀቁም አሁንም በጠላፊዎች እጅ ያሉ ብዙዎች መሆናቸው ይታወቃል። ቲመቲ አቢዙ ከአቡጃ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ለአፍሪቃ ነክርሶች እንደሚከተለው አሰናድተዋለች። ያማኒ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ሚያዝያ 14 ቀን ባዳሪ ትምህርት ቤቱ የመኝታ ክፍሏ የሰማችውን ተኩስና ፍንዳታ ታስታውሰዋለች። እኛም የዛን ዕለት ማታ ምን ብናደርግ ይሻለናል እየተባባልን ነበር። ከዚያ ሁለት ወንዶች መጡና ወታደሮች ነን፣ ኑ ከኛ ጋር፣ እኛ እንጠብቃችኋለን አሉን። ሰዎቹ የመንግስት ወታደሮች ሳይሆኑ የአክራሪ እስላማዊው ሽምቅ ተዋጊ ቡድን የቦኮ ሀራም ታጣቂዎች ነበሩ። በዚያ ሌሊት የቺቦኩን የልጃገረዶች ገረዶች አዳሪ ትምህርት ቤት የወረሩት ታጣቂዎቹ ከ270 የሚበልጡ ተማሪዎችን ጠልፈው ወሰዱ። ከመካከላቸው አንዷ የነበረችው የአጋና ያማኒ እና ሌሎች ጓደኞቿ ከተወሰዱበት መኪና ላይ ዘለው በመውረድ ሮጠው ጫካው ውስጥ ገቡ። ጫካ ውስጥ ሁለት ቀን ሙሉ ቆይተን ነው ቤት የደረስ ነው። የተማሪዎቹ መጠለፍ በዓለም አቀፍ ደረጃ ከፍተኛ ቁጣን የቀሰቀሰ ሲሆን ብሪንግ ባክ አወር ገርልስ ልጆቻችንን አምጡ በሚል መሪ ቃል ሰልፎችም ተካሂደዋል። ልጃገረዶቹ ከተጠለፉ ከዘጠኝ ዓመት በላይ ያለፈ ሲሆን አብዛኞቹ ተለቀዋል። ወደ ሰማኒያ የሚሆኑ ግን እስካሁን አልተለቀቁም። አሁንም በጠላፊዎቹ እጅ ከሚገኙት ልጃገረዶች መካከል አንዷ የኢኖክ ማርክ ልጅ ነች። ባለቤታቸው ከሁለት ዓመታት በፊት በዚሁ በልጃቸው መታገት የተነሳ በወረደባቸው ሐዘን ምክንያት መሞታቸውን ይናገራሉ። ሐሳብ ይዞኛል። ምን እንደማደርግ አላውቅም። ባለቤቴ ይሞታለች። ወደ መቃብር የወረደችው በዚሁ ሀዘን ምክንያት መሆኑን አውቃለሁ። የናይጄሪያ የጦር ሰራዊት ከቺቦክ የተጠለፉትን ልጃገረዶች በሙሉ እናስለቅቃለን ብሎ ቃል ገብቷል። ከሁለት ሳምንታት በፊትም ሁለት ተማሪዎችን ያስለቀቁ ሲሆን በዚህ በግንቦት ወር በጠቅላላው ሶስት ልጃገረዶች ተለቀዋል። የናይጄሪያ የሰሜን ምስራቅ አካባቢ ክፍለ ጦር አዛዥ የሆኑት ሜጀር ጀነራል ኢብራሂም አሊ በአንደኛዋ ልጃገረድ ላይ ስለደረሰው የሚከተለውን ማብራሪያ ሰጥተዋል። She was once married to one Abu Yusuf, who she later divorced before getting married to one Ba'ana Muhammad, also known as Abu... በአንድ ወቅት አቡ ዩሱፍ ከሚባል ሰው ጋር ተጋብታ ነበር። ከዚያ በኋላ እሱን ፈታ፣ ባላ መሐመድ የሚባል ሰው አገባች። አቡ ጅዲራ በሚል ስምም ይታወቃል። የቦኮ ሐራም ሽብርተኛ ነው። ቤት ውስጥ የሚሠራ ፈንጂ ኤክስፐርታቸው ነው። ኒኬኪ ሙታ በሀገሪቱ ዋና ከተማ በአቡጃ የቺቦክ ማህበረሰብ ተጠሪ ናቸው። ማህበሩ አሁንም በጠላፊዎቻቸው እጅ ያሉትን ልጃገረዶች ለማሰብ በየወሩ ስብሰባ ያካሂዳል። በቅርቡ የተለቀቁትም ተማሪዎች በደንብ እንዲያገግሙ መንግስት ከቺቦክ ማህበረሰብ አባላት ጋር በቅርበት በመስራት ጥረት ማድረግ አለበት ሲሉ አሳስበዋል። በቅርብ ጊዜ የተለቀቁት በማገገም ላይ ናቸው ገና ከቤተሰቦቻቸው ጋር በደንብ አልተገናኙም። በጣም የሚያሳዝን ነገር ነው። ለምን እንደዚህ እንደሚደረግ አይገባንም። አሁን ያልተገኙት ተማሪዎች ቤተሰቦች፣ ታዲያ አዲስ ተመራጩ ፕሬዚደንት ልጃገረዶቹን በሙሉ ከቦኮ ሀራም ታጣቂዎች ለማስለቀቅ ተሰናባቹ ቡሃሪ የገቡትን ቃል ተፈጻሚ እንዲያደርጉ በማሳሰብ ላይ ናቸው። ቆጅ ታየን ለዘገባው አመሰግናለሁ። አድማጮች፣ አሁን ማሳሰቢያ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በግንቦት ወር የመጨረሻ ሰኞ አሜሪካውያን የጀግኖች ቀን መታሰቢያን ያከብራሉ ሲል ይጀምራል የዛሬው ርዕሰ አንቀጽ ቀኑ በወታደራዊ አገልግሎት ውስጥ ያሉና አገራቸውንና አገራቸው የቆመችበትን ዓላማ ከጥቃት በሚጠብቁበት ወቅት ሕይወታቸውን ያጡ ወንዶችና ሴቶች የሚታሰቡበት፣ ለመሥዋዕትነታቸውም ክብር የሚሰጥበት ነው። የአሜሪካው ፕሬዝደንት ጆ ባይደን ቀኑን በማስመልከት ያደረጉትን ንግግር ርዕሰ አንቀጹ በምስል አስደግፎ አቅርቧል። ሮ አርንግቶን በሰው ልጅ ታሪክ ውስጥ ልዩ የሆነውን ሐሳብ የዩናይትድ ስቴትስ ኦፍ አሜሪካ እሴትን ከጥቃት ለመጠበቅና ለትውልድ ለማስተላለፍ በሙሉ ድፍረትና በሙሉ መሥዋዕትነት ሁሉን የሰጡ የአሜሪካ ውድ ሴትና ወንድ ልጆች እዚህ በአርሊንግተን መታሰቢያ፣ በአውሮፓ ባሉ የመቃብር ስፍራዎች በመላ አገሪቱ ባሉ ትልቅም ሆነ ትንሽ ከተሞች በጸጥታና በክብር አርፈዋል። እያንዳንዱ ትውልድ የዲሞክራሲ ጠላቶችን መደምሰስ አለበት። እጅግ የምንሳሳላቸውን እሴቶቻችንን ለመጠበቅ ደማቸውን ሊያፈሱ ፈቃደኛ የሆኑ ጀግኖች በእያንዳንዱ ትውልድ ውስጥ ይፈጠራሉ። የእኛ ዲሞክራሲ ለአገራችን ትልቅ ስጦታ ነው። ይህ ዲሞክራሲም በጉዞአችን ውስጥ መሥዋዕትነትን በከፈሉ ሰዎች ቅዱስ ሆኗል። ይህ የዘመናችን ትልቅ ተልዕኮ ነው። መሥዋዕትነትን ለከፈሉ ሰዎች የምናደርገው መታሰቢያ ለአንድ ቀን ቆም ብለን በመጸለይ ብቻ የምናደርገው መሆን የለበትም። ለተከፈለው መሥዋዕትነት የሚገባውን ዋጋ ለመስጠት በአንድነት ቆመን በየዕለቱ ቁርጠኝነታችንን በተግባር ማሳየት አለብን። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁንም ለማሳሰቢያ ጥቂት ደቂቃዎች አሉን። ሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶዎቻችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል NSS 12 ላይ ያዳምጡ። በዌብ ሳይታችን አምሃሪክ በዌብሳይታችን amharic.voanews.com በፌስቡክ አት ቪ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናጋራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።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 ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ የያዝነውን ወደ ማጠናቀቁነን። ለዛሬ ለሳምንታዊ ስፖርት ዝግጅት በቂ ሰዓት ባለመኖሩ ማሰማት አልቻልንም። በነገው ፕሮግራማችን እናቀርባለን። ክብራትና ክብራን አድማጭ ተመልካቾቻችን፣ ነገ ታዲያ ከምሽት ሶስት ሰዓት ላይ ከልዩ ልዩ ዝግጅቶችና ወቅታዊ ቅንብሮች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ከስርጭት መሐንዲሱ ኦድሬስ ሪገስና ከጥቅሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና እደሩ።